ሰላም ለእናንተ ይሁን። ጋቢና ቪኦኤ የተጀመረ ከአሜሪካ ድምፅ ዛሬ ሁለት መሰናዶዎች ይሰማሉ። ጥዑም ሙዚቃዎችን እንጋብዛችኋለን። አብራችሁን ስለምታመሹ አስቀድመን እናመሰግናለን። በመስተንግደው ሀብታሙ ስዩም፣ በቅንብሩ ኤልያስ አስማረ፣ አብረናችሁ እናመሻለን። በኢትዮጵያ የሀገር ውስጥ ቋንቋ በውጉ ያልተጻፈ ከ1921 እስከ 28 ባለው የኢትዮጵያ አቪዬሽን ታሪክ ላይ የሚያተኩር ፀሐይ የኢትዮጵያ አቪዬሽን አጀማመር የተሰኘ መጽሐፍ በካፒቴን ዘላለም አንዳርጌ ተጽፎ ገበያ ላይ ውሏል። መጽሐፉ በዋናነት ፀሐይ የተባለችና በ1928 ኢትዮጵያ ውስጥ ተሰርታ አገልግሎት ከመስጠቷ በፊት በኢጣሊያ ወረራ ምክንያት ወደ ሮም የተወሰደች አውሮፕላንን ያስተዋውቃል። አሁን የትና በምን ሁኔታ እንዳለችም በዝርዝር ይተርካል። ስመኝ ሸቆየ ከመጽሐፉ ደራሲ ከካፒቴን ዘላለም አንዳርጌ ጋር ጋር መጽሐፉ በሚያተኩርባቸው ጉዳዮች ላይ ተወያይታለች፣ እንደሚከተለው ይቀርባል። እንግዲህ መጀመሪያ ወደ መጽሐፉ ከመሄዳችን በፊት እስኪ ከአየር መንገድ ጋር ያለህ ትውውቅ መቼ ይጀምራል? ለምን ያክል ጊዜ ያገልግልሃል? በሰላሳ አራት አመት አየር መንገድ አገልግያለሁ። ከፓይለት ትሬኒንግ ተመርቄ በረዳት አብራሪነት በተለያዩ አውሮፕላኖች ላይ አገልግያለሁ። ከዛም በእድገት ወደ ካፕቴንነት ተዘዋውሬ የተለያዩ አውሮፕላኖች ላይ አገልግያለሁ። ባለፉት አስር አመት ቅድም ደግሞ የቦይንግ ሰባት መቶ ሰባ ሰባት እና የቦይንግ ሰባት መቶ ሰማኒያ ሰባት ዋና አብራሪ ካፕቴን ሆኜ የምወደውን እና የማፈቅረውን ድርጅቴን እያገለገልኩ ነው። ወደ መጽሐፍ ላይ ወዳለው ታሪክ እንምጣና በዚያ ዘመን የነበረው የኢትዮጵያ አቪዬሽን ታሪክ ምን ይመስላል? የኢትዮጵያ አቪዬሽን አጀማመር ቀደም ያለ ነው። ቀደም ብለን እንድንጀምር እና አድቫንቴጅ እንድናገኝ እያደረገን ትልቁ ነገር በነጻነት መኖራችን ነው። ምክንያቱም አንድ ተቋም ወይም ደግሞ አንድ አየር መንገድ ለማቋቋም በርካታ ገንዘብ ስለፈሰሰበት ብቻ ሳይሆን ሙያው የሚቀባበል ነው። አሁን ለምሳሌ ያህል የመጀመሪያው ፓይለት የሚቀጥለውን ያስተምራል የሚቀጥለውን እና እነሱን ትምህርት እየተቀበለ ነው። እኛ ደግሞ የተማርነውን ደግሞ ከኛ በታች ላሉት፣ እነሱን ደግሞ እንደዚሁ የሚቀጥል ነገር ነው እና የኢትዮጵያ አቪዬሽን በዚህ ጥሩ አድቫንቴጅ አግኝተናል ብዬ አስባለሁ። እንግዲህ መጽሐፍ ላይ ከጣሊያን ወረራ በፊት የኢትዮጵያ አቪዬሽን ታሪክ ከዛ በፊት መኖሩ ብቻ ሳይሆን አብራሪዎችን የማሰልጠን ደረጃ ላይ እንደነበር ጠቀስ ታደረገዋለህ እና እስኪ ንገረን በዛን ጊዜ የነበረው የአብራሪነት ስልጠና የቴክኒሽያንነት ሁኔታ ምን ይመስል ነበር? በመጽሐፉ ላይም ጠቅሻለሁ የአውሮፕላን አገባብ እንዴት እንደነበረ። በሺ ዘጠኝ መቶ ሀያ አንድ አመተ ምህረት ነው ኢትዮጵያ ለመጀመሪያ ጊዜ የገባው። ነሐሴ አስራ ሺ ሁለት ዘጠኝ መቶ ሀያ አንድ አመተ ምህረት ነው ከፈረንሳይ አገር የተገዙ አውሮፕላኖች ነበሩ። ሶስት አውሮፕላኖች። የመጀመሪያው አውሮፕላን ጅቡቲ ላይ ተገጣጥማ ወደ አዲስ አበባ እያበረረ ያመጣት ሙሴ ኦንድሬ ማይ የሚባል የፈረንሳይ የሰላሳ ሁለት አመት ወጣት ነው። መጀመሪያ ያረፈበት ቦታ የአሁኑ የኢትዮጵያ አየር ኃይል ዋናው መስሪያ ቤት ወይም ደግሞ ኤርፖርቱም ያለበት ሀረር ሜዳ የሚባለው ቦታ ያለበት ቦታ ነው። ሌላ ሁለተኛ ሆኖ የገባው አይሮፕላን ዥንከርስ ሰርቲስሪ የሚባል ተለቅ ያለ ኦል ሜታል ወይም ደግሞ በሙሉ ሰውነቱ ከአሉሚኒየም የተሰራ የዛን ጊዜ እንደ ብርቅ የሚታይ ነው በአብዛኛው ሸራ መሳይ ጨርቅ ያላቸው አሮፕላኖች ነበሩ። እነዚህን ሁለት አይሮፕላኖች በሚያዙበት ጊዜ ኮንትራት አግሪመንት ውስጥ ፓይለቶቹ በሚመጡበት ጊዜ ኢትዮጵያውያኖችን ያስተምሩልናል ብለው ንጉሰ ነገስቱ ውል አስፈርሟቸውን የመጡ ሲመጡ እነዚህ አይሮፕላኖች ከመጡ በኋላ የኢትዮጵያውያን ተማሪዎች ተመልምለው አዲስ አበባ ላይ ጃን ሜዳ ላይ ነው ትምህርት የጀመሩት። በጊዜው ሰባት የሚሆኑ ተማሪዎች ነበሩ የተመለመሉት። መጽሐፍ ደግሞ የተሰየመው ፀሐይ ስለተባለች ኢትዮጵያ ውስጥ ተሰርታ ጥቅም ላይ ሳትውል በጣሊያን የተወሰደች አይሮፕላን ስም ነው። እና እስኪ ስለ ፀሐይ ደግሞ አጫውተኝ። ኢትዮጵያ በዛን ወቅት አይሮፕላን የመስራት አቅም ነበራት? በእርግጥ አይሮፕላኗ ለመስራት ተችሏል። ለመስራት ያስገደደበትም የገፋፈበትም ሁኔታዎች አሉ። ምንም እንኳን በአስራ ዘጠኝ መቶ ሀያ ሰባት መጨረሻ ና ሀያ ስምንት ዓመተ ምህረት የኢጣሊያ ኢትዮጵያን የመውረድ ጦርነትን ብታደርግ ከመጀመሪያው ጀምሮ ኢጣሊያ ተዘጋጅታበት ነበር። በምንድን የተዘጋጀችው ኢትዮጵያ ምንም አይነት የጦር መሳሪያ እንዳታገኝ ራሷን እንዳታጠቅና እንዳትደራጅና እንዳትከላከላቸው የጦር አውሮፕላን ኢትዮጵያ እንዳይኖራት መከላከሉ በራሱ ኢትዮጵያውያኖች ላይ በጣም በጣም ትልቅ ችግር መጥቷል። ምክንያቱም እነዚህ ያልኳቸው ቅድም አይሮፕላኖች ጅቡቲ ላይ ደርሶ እንኳን ከጅቡቲ አዲስ አበባ ለመግባት ኢጣሊያን በውስጥ በመደገፍም ከኢጣሊያ ጋር ላለመገጨትም ለምሳሌ አል ጅቡቲ በፈረንሳይ ቁጥጥር ስር ነበረች። ፈረንሳዮቹ እንደዚሁም እንግሊዞቹ ተጽዕኖ ያሳድሩ ነበር። አይሮፕላን ወደ ኢትዮጵያ እንዳይገባ፣ ምንም አይነት መሳሪያ ወደ ኢትዮጵያ እንዳይገባ ገና ቀደም ብለው ነበር ሲዘጋጁበት የነበረው። በዚህ ምክንያት አይሮፕላን ከውጭ ከሚገባ ይልቅ ኢትዮጵያ ውስጥ ቢሰራ የተሻለ ይሆናል የሚል ሀሳብ ኢትዮጵያ ውስጥ ፈልቆ አንድ ቬቨር የሚባል ጥሩ መሀንዲስ እና ጥሩ ጎበዝ የሆነ በረ ሰው ከኢትዮጵያውያን መካኒኮች ጋር በመሆን በ1927 ዓመተ ምህረት በታህሳስ ወር ላይ አውሮፕላን ጃን ሜዳ ቆርቆሮ ውስጥ ሰርተው ጨርሰው ለንጉሰ ነገስቱ ሲያሳዩ ንጉሰ ነገስቱም ደግሞ በሴት ልጃቸው ስም በልዕልት ፀሐይ ስም ፀሐይ ብለው ሰይመዋታል። አይሮፕላኗ እጅግ እጅግ በጣም የምታምር እጅግ የተዋጣላት በዛን ጊዜ አይደለም ዛሬ እንኳን ሲታይ የስፖርት መኪኖች የምትመስል እና በጣም የምትገርም አይሮፕላን ነች። ይቺ አይሮፕላን በ1927 ዓ ምት ተሰርታ ለመጀመሪያ ጊዜ አዲስ አበባ ላይ በረራ አድርጋ የመጀመሪያ ምናልባት በእርግጠኝነት መናገር ባይቻልም፣ በአህጉራችን የመጀመሪያዋ ነች ብዬ የማምንባት አይሮፕላን እጅግ በጣም በሚያምር ሁኔታ ተሰርታለች። መሐንዲሱ ቬበር እጅግ በጣም ብልህ ስለነበረ ለአዲስ አበባ ተመጣጣኝ የሆነ ሞተር እጅግ በጣም ለበረራ አስፈላጊ የሆነ በፊት የነበሩት ሞዴሎች ላይ ያልነበሩ ፍላስ የሚባል ሲነሱ በቅጽበት ቶሎ ከመሬት እንዲነሱ በሚያርፍ አውሮፕላኖች አሁንም አለ፣ ሁሉም አውሮፕላኖች ያላቸው በሚያርፍበት ጊዜ ደግሞ ፍጥነታቸውን ቀንሶ ቶሎ እንዲቆሙ የሚያደርግ ሌሎች ሌሎች ነገሮችም ዲዛይን አድርጎ ጥሩ አድርጎ ነው የሰራው። ኢትዮጵያውያን መካኒኮች በዚህ ተሳትፈዋል እና ስማቸውም ተገልጧል። አስተዋጽኦ አድርገዋል፣ አሻራቸውን አሳርፈዋል። ታዲያ ፀሐይ እንዴት ከሀገር ወጣችና በጣሊያኖች እጅ ወደቀች? በሺ ዘጠኝ መቶ ሀያ ስምንት ዓመተ ምህረት ጣሊያኖቹ አዲስ አበባን ሲቆጣጠሩ አዲስ አበባ ላይ ሶስት አይሮፕላኖች ያገኛሉ። ጣሊያኖቹን በጣም የገረማቸው ፀሐይ የምትባለው አይሮፕላን ጃን ሜዳ ላይ ሲያገኟት የት ሀገር እንደተሰራች ማን እንደሰራች፣ ሜክ ኤንድ ሞዴል ሁሉ ማወቅ እስኪ ገርማቸው ድረስ ነው ከደብዳቤያቸው ከተጻጻፉት ደብዳቤዎች የተረዳሁት እና መጀመሪያ ከአዲስ አበባ የተወሰደችው በ ሺ ዘጠኝ መቶ ሀያ ዘጠኝ ዓመተ ምህረት ነው። እንደ ሄደች ጣሊያን ሀገር ውስጥ የእነሱ ሮያል አየር ሀይል አካዳሚ ነው የተቀመጠችው። ከዛ ደግሞ አዘዋውረዋት ቫን ቬትሊ ካዜርታ ቤተ መንግስት ለተወሰነ ጊዜ ተቀምጣለች። በሁለተኛው ዓለም ጦርነት ተርፋለች። ከዛ በአስራ ዘጠኝ ሀምሳዎቹ መጀመሪያ ላይ ቱሪን የሚገኘው የኢጣሊያ አየር ሙዚየም ውስጥ ለህዝብ መታየት ጀመረች። በዚህን ጊዜ ግን አይሮፕላኗ ስትሰራ ጃርሜዳ ላይ ብርማ ግራጫ አይነት ቀለም ኖሯት አይሮፕላኗ ወገቧ ላይ በትልቁ ፀሐይ የሚል በግራና በቀኝ ተጽፎባታል። የኢትዮጵያ ባንዲራ ተደርጎባታል። ጨራዋ ላይ ደግሞ አነስ ባለ ጽሁፍ በአማርኛ ኢትዮጵያ አንድ ከስር ደግሞ በእንግሊዝኛ ኢትዮጵያ ወይም ደግሞ በላቲን ቃል ኢትዮጵያ ዋን ተብሎ ተጽፎባት ነበር። ይሁን እንጂ ቱሪን የሚገኘው የጣሊያን ሙዚየም ሲያመጧቸው ለመጀመሪያ ጊዜ ያንን የእኛን ቀለም አጥፍተው ደማቅ ቀይ ቀለም አድርገዋት ነበር። በሺህ ዘጠኝ መቶ ሰባ ሰባት ዓመተ ምሕረት በእኛ አቆጣጠር አውሮፕላኗን ያወጡና ሌላ የአየር ኃይል ግቢ ውስጥ ያስቀምጧታል እና ለሰላሳ ሶስት አመት እዛ ውስጥ ተቀምጣ ነበር። እንግዲህ ፀሐይን ከታሪኳ በተጨማሪ አሁን ያለችበትን ሁኔታ ለማወቅ ደግሞ ጣሊያን ድረስ ሄደህ አግኝተሃታል እና እንዴት አገኘሀት? ያለችበት ሁኔታስ ምን ይመስላል? ፕሮፌሰር ግሪገሪ አሌጅ የሚባሉ በጣም የተከበሩ ሰው ከእሳቸው ጋር ግንኙነት ፈጥሬ አይሮፕላኗን ማየት ፈልጋለው ባ አሮፕላኗን እንዳያት አድርጉኝ ብዬ በጣም ረጅም ረጅም በጣም ረጅምና አሰልች የሆነ ጊዜ ነው። በርካታ በርካታ ነገሮች ደብዳቤ ከተጻጻፍም በኋላ ፍቃድ ተገኝቶ በሁለት ሺ አስር ዓመተ ምህረት የተከለከለው አየር ኃይል ግቢ ውስጥ ድረስ በመግባት አውሮፕላኗን ለማየት ችያለሁ። እንግዲህ ሙሉን ደግሞ የአውሮፕላኗን ሁኔታ እና የመሳሰለውን ከመጽሐፍህ ላይ አድማጮቻችን ማየት ይችላሉ። ሁሉንም ነገር እዚህ ላይ እንዳናወጣው መጽሐፍን የበለጠ ደግሞ አጓጊ የሚያደርገው ይመስለኛል። ስለሷ ለማወቅ እንግዲህ መጽሐፍ ሰማንያ አምስት አመት እና ከዛ በላይ የሆነውን የአየር ኃይል እና የአየር መንገድ ታሪክ የሚያስስ ነው እና መረጃ ማግኘት ሂደቱ ቀላል አይመስለኝም። እንዴት ነው መረጃዎችን ያሰባሰብከው? ምን ያክል ጊዜ ፈጀብህ? በእርግጥ ሁሉ ነገር የተመቻቸ አልነበረም። ለምን? ስለ ፀሐይ ምንም ነገር ስላልተነገረ የታወቀ ነገርም ስለሌለ ነው። ስለዚህ ከምንም ነገር ተነስቶ መረጃ ማግኘት በጣም ይከብዳል። እኛ ሀገር ውስጥ ምንም አይነት መረጃ ማግኘት አልቻልኩም። ስለዚህ አውሮፕላን ስለዚህ ከተለያዩ ውጭ ሀገሮች በአብዛኛው፣ ከፈረንሳይ፣ ከኦስትሪያ፣ ከጣሊያን፣ ከጀርመን ብዙ ነገሮች አግኝቻለሁ ከአሜሪካና ከራሽያም ደግሞ የተሻለ መረጃዎች አግኝቻለሁ። እና ይከብዳል። በእርግጥ ግን መረጃዎቹን በእንደዚህ አይነት ሁኔታ ነው ያገኘሁት። በተጨማሪ ደግሞ የተለያዩ የመካኒኮቹ ቤተሰቦች፣ የፓይለቶቹ ቤተሰቦች አንዳንዶቹ ደግሞ ከፓይለቶችም ከመካኒኮችም ደግሞ የተጻፈ ነገር ትንሽ ትንሽ ነገሮች ስላላቸው እነዛ እነዛ መረጃዎች ከታሪኩ ጋራ የታሪኩን ማመሳከሪያነት ተጠቅሜበታለሁ። እንግዲህ አሁን እንዳልከው በአማርኛ የተጻፈ የዚህን ዘመን የኢትዮጵያ አየር መንገድ ታሪክ የሚገልጽ ብዙ የአማርኛ መጽሐፍም ሆነ ሌላ ነገር ብዙ የለምና እንደው በአጠቃላይ ይህን የኢትዮጵያ አቪዬሽን ታሪክ በመጽሐፍ መልክ ለዚህ ትውልድ እንዲደርስ ማድረግህ አላማህ ምንድን ነው? የዛን ጊዜ የነበረውንና መጽሐፍም የሚዳስሰውን የኢትዮጵያን ታሪክ ለአሁኑ ትውልድ ማስተላለፉ ምን ይጠቅማል? ወይ ምን የሚያስተላልፈው ነገር አለ ትላለህ? እንዲህ የነበርንበትን ከፍታ የደረስንበትን ደረጃ የት እንደነበር እንግዲህ ባለፉት ሰማንያ አምስት ሰማንያ ስድስት ዓመት ውስጥ አይሮፕላን መልሰን አልስራ ነው። አይሮፕላን አሁን አድማጮቼ በደንብ ልብ እንዲሉልኝ የምንፈልገው አይሮፕላን መገጣጠምና አይሮፕላን መስራት ሁለት የተለያዩ ነገሮች ናቸው። አብዛኛው ሴንስ ሊያደርግ ይችላል አይሮፕላኗ ተገጣጥማ ነው እንጂ ተሰርታ ሊሆን አይችልም ይላል። ነገር ግን እንዳልኩት ይቺ አይሮፕላን ስፔሻል የሚያደርጋት ኢትዮጵያ ውስጥ በመሰራቷ ነው። ከዛ በኋላ አይሮፕላን ምናልባት ተገጣጥሞ ሊሆን ይችላል፣ ግን አይሮፕላን አልተሰራም። እና እቺ አይሮፕላን ታሪካዊ የሚያደርጋት በርካታ ነገር አለ። ለምሳሌ ያህል ከሁለተኛ ዓለም ጦርነት በፊት በመሰራተው እና በኢትዮጵያ ውስጥ የተሰራች ብቸኛ አይሮፕላን በመሆኗ በጣም ታሪካዊ ነች። አቬሽንን በተመለከተ ምን ጊዜ ከእሷን የምንነሳው እ አሰራሯን በተመለከተ ጃን ሜዳ ላይ በቂ ማሽነሪዎች በሌሉበት ቦታ በተራ ሰው እጆች በተራ ናዚዎች እንደዚህ የተሰራች ነች እና አሰራሯንም እዛ ላይ ድካሙንም አንዲት ብረት ለመቁረጥ ወይም ቅርጽ ለማውጣት የሚፈጀው እዛው ድካሙን እዛም ላይ ገልጫለሁ። በዓለም ላይ ደግሞ በአስራ ዘጠኝ መቶ ሀያዎቹ የተሰሩት አይሮፕላኖች ውስጥ የተረፉት እጅግ በጣም በጣት የሚቆጠሩ ትንሽ አይሮፕላኖች ነው ያሉት። እሱ ራሱ ስፔሻል ያደርጋታል። ሞር ኢምፖርታንትሊ ደግሞ ታሪኳ የዚች አይሮፕላን ታሪክ ምንጊዜም ቢሆን በዓለማችን ዝነኛ የሆኑትን ንጉሰ ነገር ግርማዊ ቀዳማዊ ኃይለስላሴ ጋር በቀጥታ ግንኙነት ስለሚፈጥር ቫሊዩም አድ ያደርጋል። አድማጮቻችን፣ በማዳመጥ ላይ የምትገኙት ጋቢና ቪኦኤን ነው ከአሜሪካ ድምፅ የሚተላለፍ መሰናዶም ነው። አብራችሁን ስለምታመሹ እናመሰግናለን። ኢትዮጵያ ውስጥ ዘመናዊ ቲያትር የተጀመረበት መቶኛ ዓመት ሊከበር መሆኑ ተበስሯል። ከጥቂት ወራት በፊት ስለ ቲያትር ያገባናል ባሉ 11 የቲያትር ባለሙያዎች የተመሰረተው ስለ ቲያትር የተሰኘ ቡድን ከኢትዮጵያ የቲያትር ማህበር ጋር በመተባበር ዓመቱን በሙሉ የሚዘልቅና በሀገሪቱ እየተዳከመ የመጣውን የቲያትር ሙያ የሚያነቃቁ መርሃ ግብሮችን ማቀዱን ይፋ አድርጓል። ኤደን ገረመው ከቡድኑ መስራቾች መካከል አንዷ ከሆነችው ደራሲና ጸሐፌ ተውኔት መዓዛ ወርቁ ጋር ቆይታ አድርጋለች። ስለ ጥበብ ስለ ቲያትር ያገባኛል ይመለከተኛል ያሉ ሰዎች ስብስብ ነው። ስለ ቲያትር የተሰኘው ስብስብ የሚሰሩ ቲያትሮች ከከተማ ወጥተው ክፍለ ሀገር መሄድ ሲያቅታቸው ከቀን ወደ ቀን የቲያትር ተመልካች ቁጥር እየቀነሰ ወንበሮቹ ሲራቆቱ በከተማዋ ያሉ የቲያትር መድረኮች በእድሳት ሰበብ ተዘግተው ከዓመት በላይ ሲሻገሩና በመዲናዋ አዲስ አበባ ሶስት ቲያትሮች ብቻ መድረክ ላይ ሲቀሩ አረ፣ ይሄ ነገር በዛ ወዴት እየሄድን ነው ስንል በመጠየቅ ተሰባሰብን ትላለች የዛሬ እንግዳዬ ደራሲና ጸሐፊ ተውኔት መዓዛ ወርቁ። ለረዥም ጊዜ የተለያዩ የስራ ዘርፎች ተቋርጦ ነበረ። በተለይ በኮቪድ አስራ ዘጠኝ ምክንያት አዋጅም ስለነበረ ተቋርጦ ነበር ብዙ ስራዎች እና አዋጁ አዋጅ ትድስ ወርቆቶ ከተነሳ በኋላ ብዙ የሙያ ዘርፎች ስራ ሲጀምሩት ቴአትር ግን ቶሎ አልጀመረም ነበረ። ከዛ በኋላ ምንድን ነው ምክንያቱ ምንድን ነው ያልተጀመረው የሚል ጥያቄ በባለሙያዎች መካከል መጣ። በተለይ ብዙ ጊዜ ይመለከተናል፣ ያሳስበናል ለምንል ቲያትር ላይ የምናወራ የምንታወቅ አብረን የሰራ ሰዎች እዚህ ላይ ስናወራ እንዲያራ የሆነ ነገር ማድረግ አለብን ለምንድን ነው በተለይቱ ክልከላም ወይም ደግሞ ችግር ሲመጣ ስለ ጫማ የሚደረግበት ዘንበ ማይከፈተው ጥያቄ ነበር የተነሳው። ተለኝ ለቲያትር ስራ ከጀመረ በኋላ ደግሞ ስናል ቲያትር ቤቶች በስራ ላይ አሉ መግሳት ላይ ናቸው እና ከተማው ላይ ያለው የቲያትር እንቅስቃሴ ከጊዜ ወደ ጊዜ ስናየው የማሳያ ቦታዎችም እየቀነሱ ነው። የሚታዩ ትርኢቶች ብዛትም እየቀነሰ ነው። ቲያትር ላይ የሚሳተፉ ባለሙያዎች ሙያውን እየለቀቁ በሌላ ሙያ ላይ እየተሰማሩ ነው እና ምንድን ነው ይህ ችግር እና ቲያትር ነው የተማር በብዙዎቻችን እዚህ ሙያ ላይ ያለ ነው የምናውቀው ስራ ነው። አሁን ላይ ጥቅም ላይ እየሰራ እየሰራ ላለነው ነገር መሰረታችን እውቀታችንን፣ መነሻችንም ቲያትር ነው እና ያው ሲዳከም ባለቤት እንደሌለው ጋር ቆመን ማየት የለብንም። የሆነ መፍትሄ ይፈለግ። በጣም ውስብስብ ተደራራቢ ችግሮች እንዳሉበት ይታወቃል ብለ ግን ከማነቃቃት እንጀምር መነቃቃት አለበት የሚል ሀሳብ ነው የተነሳው። ስንነሳ አስራ አንድ ሰዎች ነበሩ። እንደ አጋጣሚ ደግሞ ምን ጥሩ ሆኖ ተገኝዞ በዚህ አመት ሁለት ሺ አስራ ሶስት የኢትዮጵያ ቲያተር መቶኛ አመቱ ይሞላል። ማለትም የኢትዮጵያ አውሮፓዊ ቅርጽ ያለው የኢትዮጵያ ቲያተር መቶ አመቱ ይሆነዋል። በአስራ ዘጠኝ አስራ ሶስት ነው። የመጀመሪያው በትንን ተክለ ሐዋርያት ተክለ ማርያም የተጻፈው ቲያትር ለተመልካች የቀረበው እነዚህ ቤትም ያመልጠና አይገባም። በተለይ ቲያትር አንድ መቶ አመት ሲሆን ለብዙ ሰዎች የስራ እድል ፈጥሯል። የመዝናኛ አማራጭ ነበረ። ሰዎችን በተለይ ህዝባችንን ደግሞ በስነ ልቦናም በመንፈስን አንድ ያረገ ያስተባበረ፣ ያነቃቃ፣ ያስተማረ ሙያ ነው። የብዙ ሰዎች ትዝታ ነው። ይጠቅማል፣ ይጠቅሟልም። ስለዚህ በዚህ ሁኔታ በተለይ እኛ ዘመን ላይ ተጋቅሞ ሊቀር አይገባውም። ቁጭት ከቁጭት የመነጨ እንቅስቃሴ ነው የጀመርነው። ይሄ በቁጭት የተጀመረ እንቅስቃሴ ታዲያ ከኢትዮጵያ የቲያትር ባለሙያዎች ማህበር ጋር በመተባበር አመቱን ሙሉ የሚዘልቅና የኢትዮጵያ ዘመናዊ ቲያትር ጅማሮን መቶኛ አመት በማክበር ጥበቡን ለማነቃቃት ማቀዱንም አብስሯል። እዚህ አሁን በኢትዮጵያ ቲያትር ባለሙያዎች ማህበር ስር ሆነን ያለን አባላቶች ስም እንቅስቃሴ ጀመረን እና የተለያዩ ቁዶች በዚያ መስለ መስራት ያቀድናቸው ስራዎች፣ እንቅስቃሴዎች አሉ። ይህን ዓመት በተለይ ስለ ቲያትር እንዲወራ ሰዎች ቲያትር የሚጽፉ ካሉ እንዲጽፉ፣ የተለያዩ አማራጮች እንዲፈልጉ ያሉት ቲያትር ቤቶች ሳይኖርም እንኳን ቲያትርን የትም ቦታ መስራት ይቻላል እና የትም ቦታ ላይ መስራት እንዲችል ማሰብ እንዲችል፣ እንዲሰሩ ማበረታታት፣ ማነቃቃት፣ መደጋገፍ፣ በተለይ ደግሞ ሙያተኞችም አንድ ላይ ተሰባስበን ችግሩን መፍታት አለብን። አሁን እሱም የጀመር ነው። እኛ ልንሰራ ካሰብናቸው እቅዶች ውስጥ ማለት በዚህ ጊዜ የዳበሩ ናቸው። ወደፊትም የምንጨምረው የምናዳብረው ነገር እንደተጠበቀ ሆኖ በዚህ አመት ውስጥ በተለይ የቲያትር መተኛ አመቱ በሆነበት አመት ውስጥ ስለ ቲያትር የሚወራባቸው ዝግጅቶች ማዘጋጀት ማቀት ነው። ከነዚያ ውስጥ አንዱ ለምሳሌ ሚዲያ ባለሙያዎች ስልጠና አንዱ ነው። ይህንን የሚያሰብንበት ምክንያት ምንድን ነው? ቲያትሩን እንዲዳከም በተለይ አሁን ያለበት ደረጃ እንዲደርስ ብዙ አስተዋጽኦች ወይም ብዙ ውስብስብ ችግሮች ቢኖሩ ከነዚያ ውስጥ አንዱ ሚዲያ ላይ ያለን አዘጋገብም መታገዙም ወይም ደግሞ ችግር ቢኖር ችግሩ እንዲፈታ ግራቀኝ ላይ ያተኮረ ዘገባ አለመደረጉም አንዱ ምክንያት ነው ብለን እናምናለን። ከዛም በተጨማሪ ደግሞ ይህን እንቅስቃሴ ስናደርግ ደግሞ ሚዲያውን እንደ አንድ አጋራችን ማሰብ እና መያዝ እንፈልጋለን። ምክንያቱም ለረጅም ጊዜ የሚደንቅ መፍትሄ የመፈለግ መንገድ ስለሆነ የጀመርነው የሚዲያ ባለሙያዎች ደግሞ እኛ አጋር ነው ሊያግዙን እንፈልጋለን። ስለዚህ የሚዲያ ባለሙያዎች ስለሚያስፈልጉ በነሱ የጀመርነው የመጀመሪያ ዝግጅታችን እሱ ነው። ከዛ በኋላ ደግሞ የዚህ ዝግጅት ማስጀመሪያ የሚሆን ምሽት አለን። በባለሙያዎች መካከል የሚደረግ መፍትሄ የመፈለግ ምክክር አለን። እንደ ወርክሾፕ እና ስብሰባም አለን። ያው ቴያትርነቱ መስፋሰብ ደግሞ ቲያትር ሳይታይ ወይም ትርኢቶች ሳይቀርቡ ስለማይሆን በቅ ደረጃ ላይ መቶ ቲያትሮች የሚቀርቡበት ፌስቲቫልም ማስበናል። በመቶኛ አመት ታሪክ ውስጥ ደግሞ ጉልህ ጉልህ የሆኑ ታሪኮች ደግሞ በህክመት ዶክመንት ተደርገው እንዲቀመጡ መረጃ የማሰባሰብን ስራ እየተሰራ ነው። እሱን የማሳተም ሀሳብ አለ። አንጋፋ ባለሙያዎቻችንን በተለይ ቲያትርን ሳይቋረጥ እስከዛ ድረስ ይዘውት ለመጡ አንጋፋ ባለሙያዎች ደግሞ እውቅናና ምስጋና የማቅረብ ምሽትና እግረ መንገዳችንንም ታሪክን በምስልና በድምጽ ቀርጾ ማቆየትም ሀሳብ አለን። ከዛ ደግሞ የመጀመሪያው ቲያትር ያሬዎች ኮሜዲያ መሳለቂያ የሚባለው ቲያትር የቀረበበት ቀን በአግሚ ሶስ የዚህ የመጡና መቱን መዝጊያ ዝግጅት እናደርጋለን። እነዚህ ሁሉ እንቅስቃሴዎች ታዲያ አዲስ አበባ ላይ ብቻ ተገድበው እንዳይቀሩ ጥረት የማድረግ የማድረግና ክልሎችንም እንዲሁም ዩኒቨርሲቲዎችንም የማሳተፍ ሀሳብ እንዳለ ደራሲና ጸሐፌ ተውኔት ማዕዛ ወርቁ ታስረዳለች። በዚህ አመቱ በርካታ ተማሪዎች እየተመረቁ ወጣሉ። በትራቶች ትንችግሩ ምንድን ነው መስሪያ ምቹ ሁኔታ ደግሞ የለም። ስለዚህ በተለይ የክልል ዩኒቨርሲቲ ጥሪ የሚያቀረብ ምላቸው አሉ። በፊት በነገራችን ላይ በጣም ሰፊ እንቅስቃሴ ይደረግ የነበረው በክልሎች ነበረ። በአማካሪ ከተባስ እንዲሁም ቲያትር ደግሞ ከቦታ ቦታ እየተንቀሳቀሰ አሁን ያ እንቅስቃሴ በአጠቃላይ የለም። ቲያትር ከከተማ ወደ ከተማ የተዘዋወረ አይደለም። ምናልባት ሀገሪቱ ሁኔታ ጋር የተገናኘም ሊሆን ይችላል። ፊልሞች የሚሄዱ ነበር፣ እነሱም ተቋርጠዋል። ስለዚህ እሱም የሚኖረን ትሬት ደግሞ ሀገር አቀፍ ነው ዲስ አባላይት ጎላ ብሎ ስለነበረ ነው እንጂ የምናወራ የኢትዮጵያ ትልል ክልሎች ውስጥ ያሉ እንቅስቃሴዎችን ይመለከታል። እንዲሁም በተለያዩ ቋንቋ የሚሰሩ ካሉ ወይም እንዲሰሩ በማድረግም አንዱ ማነቃቃት ማለት ይሄ ነው። በተለያዩ ቋንቋ እንዲሰራ፣ በተለያዩ ቦታ እንዲሰራ እና ኢትዮጵያ ውስጥ ሰፊ እንቅስቃሴ እንዲኖራል። በተጨማሪም መገናኛ ብዙኃን ለቲያትር መነቃቃት የራሳቸውን ሚና እንዲጫወቱም ጥሪ ተደርጎላቸዋል። ግን የእኛ እንቅስቃሴ በዚህ ዓመቱን በማክበር ብቻ አይቋረጥም። የቲያትር ችግሮችን በተለይ ከባለሙያዎች ጋር በምናደረገው ምክክር የምንደርስባቸውን ችግሮች ለመፍታት በጋራ የምንተባበርባቸው ስራዎችን ወደፊት እንቀጥላለን ብለን ነው የምናስበው። ዘላቂ የሆነ መፍትሄ የሚያስፈልገው ስለሆነ ማለት ነው። ሚዲያዎች ቲያትር አሁን ላይ ያለበትን ሁኔታ እንዲረጉት ነው የምንፈልገው። ልክኛ እየተደራ ከመናቁጥም እየቀመጠ መምጣቱ እንዳሳስበን እነሱም እንዳሳስባቸው ሲዘግቡ በማበርታት በማጠንኳ ወይም ደግሞ የተደረገች መታ ካለች እሱም በማገል እንዴት አብረው እንሰራሉ ነው። በእርግጥ ለሚዲያ አቅጣጫ ፈች ሙያ የራሱ ዲስፕሊን አሉ አደለ። እዚህን ዘግብልን ማለት ወይም ደግሞ የኛ የህዝብ ግንኙነት ሆኑ ማለት አንችልም። ነገር ግን በአዘጋገባቸው ደግሞ ሚዛናዊ እንዲሆኑ በጣም የተዳከመ ነገር ሲታገኙ ብዙ ጉያ አስተሳሪ ሲበት የበለጥ አደለም ሚጠፋ መፍትሄም ከማችን የሚጠየቅ ነገር ነው። የጋራ ምክክር ማለት ይቻላል። ኢትዮጵያ የቲያትር ባለሙያዎች ማህበር የኢትዮጵያ ዘመናዊ ቲያትርን መቶኛ ዓመትን ለመዘከር ከወዲሁ ማህበራዊ መገናኛ ብዙሃኖችን በመጠቀም ከቲያትር ጋር የተያያዙ ፎቶግራፎችን፣ መጽሐፍቶችን እንዲሁም ትዝታዎችን ማጋራት ጀምሯል። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ። Can I bet if my get out so I'll see you You're not the mother i am አብራችሁን ስላመሻችሁ በእጅጉ እናመሰግናለን። በመስተንግደው ሀብታሙ ስዩም፣ በቅንብሩ ደግሞ ኤልያስ አስማረ አብረናችሁ አምሽተናል። መልካም ሳምንት።